ነሐሴ 28 2008 በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰውም ጉዳት የማረሚያ ቤቱ አስተዳደር አባላት በህግ እንዲጠየቁ ሲል የኢትዮጵያ ሰብዓዊ መብት ኮሚሽን ለህዝብ ተወካዮች ምክር ቤት የህግ የፍትህና የአስተዳደር ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በአተት በሽታ ምክንያት ምግብ ከውጭ እንዳይገባ በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ መነሻ ቃጠሎ እንደተነሳ በሪፖርቱ ተጠቅሷል። ቃጠሎ ከደረሰ በኋላም አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ ከውጭ በጥበቃ አባላት የተኩስ እሩምታ እንደተከፈተባቸውና አስለቃስ ጭስም ከውጭ ወደ ውስጥ እንደተተኮሰባቸው ተዘርዝሯል። በተጨማሪም ለማምለጥ የሞከሩ ሁለት እስረኞች በጥይት ተመተው መገደላቸውን፣ ሌሎች ስምንት እስረኞች እንደቆሰሉም ተገልጧል። ጽዮን ግርማ ሪፖርቱን በተመለከተ የኢትዮጵያውን የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዲሬክተር አቶ ብርሃኑ አባዲን አነጋግራ ተከታዩን ዘገባ አጠናቅራለች። የኮሚሽኑ የምርመራ ኃላፊ አቶ ብርሃኑ አባዲ ለአሜሪካ ድምፅ እንደተናገሩት አደጋው ከደረሰ በኋላ ኮሚሽኑ የምርመራ ቡድን ማቋቋሙንና የምርመራ ቡድኑም ከማረሚያ ቤቱ አስተዳደር የበላይ ኃላፊዎች፣ እንዲሁም ከቂሊንጦ ማረሚያ ቤት አስተዳደር ኃላፊዎች፣ ከማረሚያ ቤቱ የጥበቃ ሰራተኞች፣ በቂሊንጦ ማረሚያ ቤት የነበሩ የቀጠሮ እስረኞችን፣ የእሳት አደጋ ባለሙያዎችን፣ የአዲስ አበባ ፖሊስ ኮሚሽን እና የሆስፒታል ባለሙያዎችና አነጋግሮ ሪፖርቱን እንዳጠናቀረ ገልጸዋል። በዚህም የቃጠሎ መንስኤ ምን ነበር በሚል መፈተሹን ያስረዳሉ። በምን ሁኔታ ነው አደጋው ያጋጠመው? አደጋውን ለመከላከል የተደረገው ጥረት ምን ይመስላል? በአጠቃላይ የመብት ጥሰት ነበር አልነበረም፣ ተጠያቂውስ ማን ነው የሚሉትን ጥያቄዎች አንስተው ባደረጉት ማጣራት የደረሱበትን ሪፖርት ይዘረዝራሉ። የቃጠሎው መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ በላይተር ወይም ክብሪት እሳቱን በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል። ቆየት ብሎ የተለያዩ ቅሬታዎች የነበሩባቸው ቢሆንም ያው በቀጠሮ ማረፊያ ቤቱ የአተት በሽታ በመግባቱ ምክንያት የማረሚያ ቤቱ ወይም ደግሞ የቀጠሮ ማረፊያ ቤቱ ባለሥልጣኖች ምግብ እንዳይገባ በመከልከላቸው ከውጭ ያንን አደጋ ለመከላከል ይህንን እንደመነሻ በማድረግ እውቀት ተነስቶ አድማ ተነስቶ ታራሚዎቹ በተለይ እነዚህ በከባድ ወንጀል የተጠረጠሩት የማረሚያ ቤቱን የታራሚዎችን መለያ ልብስ በመሰብሰብ ፍራሽ ብርድ ልብስና የመሳሰሉ ቁሳቁሶች በመሰብሰብ እሳቱን አቃጠሉት አስራ ሁለት እስረኞች ባሉበት ክፍል ከውጭ ቆልፈው እንዲቃጠሉ አደረጉ አንዱም የቀጠሮ እስረኛ ደግሞ እንደዚሁም ለማረሚያ ቤቱ መረጃ ታስተላለፋለህ በማለት ያው ንብረት መጥተው ተገደሉት በኋላ እዛ እንዲቃጠል ያደረጉት፣ እሳቱ እየተባባሰ በመሄዱ ሶስቱንም የማረሚያ ቤቶቹ ዞኖች በእሳቱ ተከታትለው ሀያ አንድ እስረኞች በቃጠሎ ምክንያት ሕይወታቸው አልፏል። አቶ ብርሃኑ በዚህ የቅሊንጦ ማረሚያ ቤት ቃጠሎ ጉዳይ እጃቸው አለበት በሚል የተጠረጠሩ የቀጠሮ እስረኞች በሁለት መዝገቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ መሆኑን ጠቅሼ ሪፖርቱ ከክስ መዝገቦቹ ጋር የሚያያይዘው ወይም የሚያመሳስለው ነገር እንዳለ ጠይቄያቸው ነበር። ይህ ጉዳይ በፍርድ ቤት የተያያዘ በመሆኑ ምንም አስተያየት እንደማይሰጡ ገልጸው የኮሚሽኑ ሪፖርት የደረሰበት ድምዳሜ የቃጠሎ መንሴ በከባድ ወንጀል ተጠርጥረው የታሰሩ እስረኞች በተቀጣጣይ ነገር የለኮሱት እሳት መሆኑንና ከዚሁ ጎን ለጎን ደግሞ ቃጠሎ ከደረሰ በኋላ ለመከላከል በተወሰደው እርምጃ ለደረሰው ጉዳት የማረሚያ ቤት አስተዳደር አባላት በሕግ እንዲጠየቁ ድምዳሜ ላይ መደረሱን ተናግረዋል። ሁለት እስረኞች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ ስምንት ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። ይህንን ያደረጉ የጥበቃ አባላት በህግ መጠየቅ እንዳለባቸው ኮሚሽኑ አረጋግጠዋል። በዚህ እስር ቤት ከአስራ አራት ዓመት በታች የሆኑ ታዳጊዎች ከአዋቂ ተጠርጣሪዎች ጋር በአንድ ላይ ታስረው እንደሚገኙ አቶ ብርሃኑ አያይዘው ተናግረዋል። ሪፖርቱ ከዚህ በኋላ መደረግ አለበት ያለውን ምክረ ሀሳብ ማቅረቡን ገልጸው በአጠቃላይ ምርመራ ተደርጎ ቃጠሎ ለማስነሳቱ ከሚጠየቁት የቀጠሮ እስረኞች በተጨማሪ በማረሚያ ቤቱ በእስረኞች ላይ ተኩስ የከፈቱ ጠባቂዎችና ትዕዛ ዙን የሰጡ ኃላፊዎችም ክስ ሊቀርብባቸው ይገባል ብለዋል። አጠቃላይ ማረሚያ ቤቱ እሳት እና የመሳሰሉት አደጋዎች ለመከላከል በሚያስችለው ሁኔታ ያልተገነባ መሆኑ አደጋ በሚያጋጥምበት ጊዜ ቶሎ አደጋውን ለመከላከል የሚያስችል ቁመ ያልነበረው መሆኑ፣ ይሄ እንደ አንድ አስፈጻሚው አካል ወይም መንግስት ሊያስተካክለው የሚገባና እንደ አንድ ችግር ተቀምጠዋል። ነገር ግን ሀያ አንዱ እስረኞች የሞቱት በተነሳው ቃጠሎ ነው። አስራ ሁለቱ ከኋላ ጭምር ቆልፎባቸው ነው የተቃጠሉት። ሌሎቹ ደግሞ አደጋውን ለመከላከል የሚያስችል የተሟላ ሁኔታ ባለመኖሩ በጭስ ስለሆነ የሞቱ። ስለዚህ በአጠቃላይ መንስኤው የቃጠሎ ስለሆነ ቃጠሎው ደግሞ በከፍተኛ ወንጀል ተጠርጥረው የታሰሩ ሰዎች የተቀነባበረ ስለሆነ ተጠያቂነቱ እዛ ላይ ነው የሚውለው። ነገር ግን ከውጭ ወደ ውስጥ ደግሞ ተተኩሶ ስምንት ሰዎች ለማምለጥ ሞክረዋል በሚል የመቁሰል አደጋ ደርሶባቸዋል። ይሄ መሆን እንዳልነበረበት፣ በሌላ መንገድ መከላከል ይቻል እንደነበረ፣ ስለዚህ ይህንን የማቁሰል አደጋ ግን በማረፊያ ቤቱ የጥበቃ አባላት የተፈጸመ ስለሆነ ይህንን የፈጸሙ እና ያዘዙ ሰዎች ተጠያቂዎች እንደሆኑ ነው። ምርመራው የሚያመለክተው ማረሚያ ቤቱ በጥብቅ ቁጥጥር ስር እንዳለ የሚገመት በመሆኑ አቀጣጣይ ነገሮቹ እንዴት ሊገቡ ቻሉ በሚል ጠይቄያቸው ነበር። እሳት አደጋው ከመድረሱ በፊት ቀደም ብሎ የኢትዮጵያ ሰብዓዊ መብት ኮሚሽን የሞኒተሪንግ ባልደረቦች የክትትል ስራ አካሄደው ነበር በማረሚያ ቤት እና የክትትል ስራ ካካሄዱ በኋላ አንዱ ካቀረቡት ሪኮመንዴሽን ውስጥ ወደ ማረሚያ ቤቶች ያልተፈቀዱ የእሳት ማቀጣጠያ ላይተር፣ ክብሪት ሲጋራም አይፈቀድም። እንዳሁም አልፎ አልፎም ሀሽሽ ሁሉ እንደሚገባ ይሄ ደግሞ በእስረኞቹ ጤንነት፣ ደህንነት እና አጠቃላይ በሕይወታቸው ምቹ በመሆን አንጻር ከፍተኛ አደጋ እንደሚደቅም ስለዚህ ጥብቅ የሆነ ቁጥጥርና ክትትል ሊደረግ እንደሚገባ ኮሚሽኑ ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ የቀጥሮ ማረፊያ ቤት ኃላፊዎችም ሆነ የጥበቃ ሰራተኞች ይህንን ተግባራዊ ባለማድረጋቸውና ከፍተኛ ጥንቃቄና ቁጥጥር ባለማድረጋቸው ነው ተቀጣጣይ የሆኑ ነገሮች ሊገቡ የቻሉት። ስለዚህ በምክረ ሀሳባችን፣ ወይም ይህ ተቀጣጣይ ያልተፈቀደ የተከለከለ ተቀጣጣይ ነገር እንዲገባ በመደረጉና ያ አደጋ ለአደጋው ምክንያት በመሆኑ ማረፊያ ቤቱ አስተዳደርም ሆነ የጥበቃ አባላት ተጠያቂ እንደሚሆኑ በምክረ ሀሳቡ ተቀምጠዋል። ተጣርቶ በዚህ ስራ ላይ እጃቸው ያለባቸው ሰዎች በህግ ፊት እንዲቀርቡ ኮሚሽኑ ምክር ሀሳብ አቅርቧል። አቶ ብርሃኑ አያይዘው የማረሚያ ቤቱ ጠባቂዎች በእስረኞቹ ላይ ወደ ውስጥ ከተኮሷቸው ጥይቶች በተጨማሪ አስለቃሽ ጭሶችንም ወርውረው እንደነበር ተናግረዋል። አንወጣም ብለው ያስቸገሩ እስረኞች የሚወረውሩትን ሴራሚክ ለመከላከል እንደሆነ ምክንያት መቅረቡን ተናግረዋል። ኮሚሽኑ በዚህ ሪፖርት የደረሰበት አጠቃላይ መደምደሚያ በአንድ ክፍል ውስጥ ተዘግቶባቸው የነበሩ አስራ ሁለት እስረኞች በእሳቱ ተቃጥለውና ከስለው መገኘታቸውን በአጠቃላይ ሀያ አንድ እስረኞች ወገኖች ተቃጥለውና ታፍነው ሲሞቱ ሁለቱ ጥይት ተተኩሶባቸው ህይወታቸው አልፏል ተብሏል። ይህ ሪፖርት ነገ ለህዝብ ተወካዮች ምክር ቤት በይፋ እንደሚቀርብና ውሳኔ እንደሚሰጥበት ታውቋል።